በኢትዮጵያ በተለይ ከቅርብ ጊዜ ወዲህ የሚከሰቱ የተቃውሞ እንቅስቃሴዎች ወይም ጥቃቶች በቀጥታ ዘውግ ተኮር ወይም በብሔር ላይ የተነጣጠሩ ናቸው የሚሉ አስተያየቶች በብዛት ሲሰራጩ ይሰማል። ከጥቃቱ በኋላ መረጃዎች ሲጣሩ ደግሞ የጠፋው የሰው ሕይወት የተጎዳውና የወደመው ንብረት በአካባቢዎች ላይ የሚኖሩ የተለያዩ ማህበረሰብ አባላትን እያጠቃ ሆኖ ይገኛል ሲል ይንደረድራል። ባለፈው እሁድ በወልዲያ ከተማ በመቀሌ ከተማና ወልዲያ ከተማና ደጋፊዎች መካከል የተፈጠረውን መነሻ በማድረግ ጽዮን ግርማ ሁለት እንግዶችን አዋይታለች። እንግዶቹ በዚህ ጉዳይ ላይ በማህበራዊ መገናኛ ብዙሀን በተደጋጋሚ በመጽሐፍ የሚታወቀው የአምቦ ዩኒቨርስቲ መምህር ስዩም ተሾመና የአረና ትግራይ ህዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ ናቸው። ዝግጅቱ ከቅርብ ጊዜ ወዲህ በተለይ በእርግጥ ከቅርብ ማለት አንጻራዊ ቢሆንም በተለይ ግን በጣም ከቅርብ ጊዜ ወዲህ ውስጥ ኢትዮጵያ ውስጥ የሚደረጉ የተቃውሞ እንቅስቃሴዎችና የተቃውሞ ተከትሎ ወደ ብሔር ጥቃቴ መሸጋገር ነገር መኖሩን ልክ ጥቃቶቹ እንደመጡ የሚሰጡ መግለጫዎች ይተነትናሉ። ከዛ ደግሞ አሁን በኳስ ደጋፊዎች መካከል አላስፈላጊ ዘለፋና አላስፈላጊ ስድብን ተከትለው የሚመጡ የእርስ በርስ ግጭቶች እየተበራከቱ መጥተዋል። ጉዳታቸው አነስተኛ ይሁን እንደዚህ የሚያደርሱት ጥፋት አነስተኛ ከፍተኛ ይሁን የተለያየ ይሁን እንጂ መስተዋል ጀምሯል። በመቀሌም፣ በባህር ዳርም በተለያዩ ቦታዎች እንደዚህ አይነት ነገሮች እየተከሰቱ ነው። ግጭቶች እና አሁን የቅርቡን ደግሞ የእሁዱን ብናይ በወልዲያ የተከሰተውን ነገር እናያለን። እና እንደው በዋናነት እንደዚህ ያሉ ግጭቶች መጀመሪያ የብሄር ግጭቶች ናቸው፣ ወይም ብሄር ላይ የተሰነዘሩ ጥቃቶች ናቸው ወደሚል መደምደሚያ የሚያደርሱን ጉዳዮች ምንድና? እስቲ ከአረናው ህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ልጀምር። እሺ፣ አመሰግናለሁ። እንደሚታወቀው ከቅርብ አመታት ወዲህ ያሉ እግር ኳስ ብቻ ሳይሆን በመላው ሀገሪቱ ብሄር ለይቶ ማጥቃት እየተለመደ የሆነ ነው። ከዛ አልፈውም እግር ኳሱም ብሄር ብቻ ሳይሆን የኢትዮጵያ የስፖርት አደጋገብ ስሜታዊነት ሰዎች ያመዘበነበትና እንዲሁም ብሔር መሰረት ያደረጉ ጥቃቶችም ያሉበት ነው። የእሁዱም የወልዲያና የመቀሌ ጨዋታ ተከትሎ ያጋጠመው ግጭት ብናይ የዚህ አካል ነው። የብሔር ጥቃት ነው ማለት የሚያስችለን ወይም ደግሞ የሚያስብለን ምክንያቱ ምንድነው? ከሱ ክርካሄድ በፊት ነው ጥቃቶችን የደረሱ ገና ከእሁድ ሶስት ስካያደ አካባቢ ነው የጀመረው ጥቃት እና የብሔር ግጭት ነው ለማለት ሊያስደፍር ይችላል። ይህም ደግሞ ብሔር ለብሔር ሳይሆን ክልሎችን ያስተዳደሩ ያሉት ፓርቲዎችም የሚመሩት የሚመስለው ምክንያቱም የፓርቲዎችን ግጭት ወደ ህዝቡ፣ ወደ አባል ድርጅቶቹን ማለት ካድሬዎቻቸውን እያስተባበሩ ነው ወደ ግጭት እየሄደ ያለው ለማለት ትፈልጋለሁ። አምዶም በጣም አመሰግናለሁ። እንደው ጥያቄ ኖረኛል እዚህ ላይ ጥያቄውን እመጣበታለሁ እና እስቲ ቶስዱም ተሾመ እዚህ ላይ የሚሰጡትን አስተያየት እንስማ፣ ና ወደ ጥያቄ እመጣለሁ። የብሔር ግጭት በሚለው ላይ በአንድ መሰመር ያለብን ነገር ግጭቱ በዋናነት ወይም አንዱ ወገን ሌላኛውን ወገን ጥቃት ሲፈጸምበት የፈጸምበት ፍረታዊ ምክንያት የዛ ብሔር አባል በመሆኑ ብቻ ከሆነና ምን መሰረት ያደረገ ጥቃት ከሆነ ብቻ ነው የብሔር ጥቃት ብለን ልንል የምንችለው። ከዛ ውጪ የተለያየ ተረስ ያላቸው የተለያየ አጋጣሚ ተፈጥሮ የተፈጠረ ግጭት የቡድን ግጭት ወይም ኮንፍሊክት ብለን የምንለው ነው እንጂ የብሔር ጥቃት ለማለት አስቸጋሪ ነው። ለምሳሌ አሁን ከወልዲያ መቀሌ ከነማና በወልዲያ ከነማ ረቶች መካከል የተፈጠረው ግጭት እንደ መነሻ ግጭት ነው። የሁለት እግር ኳስ ቡድን ደጋፊዎች የራሳቸውን የማይግባቡበት አዝባሊ ንግግሮች የፈጠረው ግጭት ነው እና ወደ ብሄር ጥቃት ተቀይሯል ወይ ብሎ ለማለት መነሻ የሚሆነው ከእነዚህ ከሁለቱ የግጭቱ ተሳታፊዎች ወገኖች ውጭ ያሉ ሌሎች ትግራይ ብሄር ተወላጆች በከተማ ውስጥ ሊኖሩ ሰላማዊ፣ በግጭት ተሳታፊ ያልሆኑ የራሳቸውን ኑሮ የሚኖሩ ሰዎች የትግራይ ብሄር ተወላጅ ብቻ በመሆናቸው ተፈልገው ታስተው እነዛ ሰዎች ላይ ጥቃት የተፈጸመ ከሆነ የብሄር ግጭት ብለን ልል እንችላለን። ከዛ ውጭ ግን በአጠቃላይ ብለን ስንል ለምሳሌ በወጊያ የተከሰተው ነገር ምንድን ነው? እነዚህ እግር ኳስ ደጋፊዎች ተጋጩ። የአንዱ ደጋፊ አንደኛውን እያባረረ እየተከታተለ ጥቃት መፈጸም ጀመረ። እነሱ የገቡበትን ሆቴል ጥቃት መፈጸም ጀመሩ እና ታዳላይም ነው የንግድ ተቋማዊ ወደ ማቃጠልም ነገር ፋፋበት ሁኔታ ነው ያለው። ግን በጥቅሉ ሲታይ መነሻውም ግጭት ነው የብሄር ግጭት ብሎ ለማጠቃለም ችጋሪ ነው የሚመስለ ይበለ አቶ አንዶም። ምንድን ነው ቅድም ሰነዝራለሁ ያልኩት ጥያቄ እነዚህ ግጭቶች ምሳሌዎችን ማንሳት እንችላለን። ለምሳሌ ጎንደር ላይ የተከሰተው፣ ከዛ መቱ፣ ከዛ ደግሞ ቡኖ በደሌ የተከሰቱትን ነገሮች ስናያቸው የብሄር ግጭት ናቸው የሚል የመጀመሪያ ይመጣና የድንበርና የብሄር ግጭት ነው የሚለው ነገር ቀድሞ ዜናው ይመጣና በኋላ ላይ ግን የደረሱትን ጉዳቶች፣ አደጋዎች፣ ጥቃቶች፣ ሞቶች ሲታዩ ከሁሉም ብሄር የተውጣጡ ሰዎች ህይወታቸው አልፎ ከሁሉም ብሄር የተውጣጡ ሰዎች ንብረታቸው ወድሞ ከሁሉም ብሄር የተውጣጡ ሰዎች አካላቸው ጎድሎ ከሁሉም ብሄር የተውጣጡ ሰዎች ቤት ንብረት ተቃጥሎ ይታያል። ጥቃቱ ሲታይ ወደ ሁሉን የሚያማከል ይሆናልና መጀመሪያ ላይ እነዚህ ነገሮች የብሄር ጥቃቶች ናቸው ማለት ይቻላል ወይ? ከዛም ደግሞ የብሔር ጥቃቶች ከሆኑ፣ ለምሳሌ የስቴዲየም ጨዋታ ከሆነ የብሔር ጥቃት ከሆነ ሙሉ የስቴዲየም ተጫዋች ከተሳተፈበት ጥቃቱ በጣም ሰፊ ይሆናል ተብሎ ይታመናል። ህዝብና ህዝብ ወይም ብሔርና ብሔር ከሆነ ደግሞ በአንድ ሀገር የሚኖሩትን ህዝቦች በሙሉ እንደሱ አይነት ጥቃት ይኖራል። ግን እስካሁን ድረስ ህዝቡንም ስናነጋግር የሚሰጠን ህዝቡ ተከባብሮ አብሮ በመኖሩ ላይ ጠንካራ እምነት ያለው ነው የሚል ነው። እና በእናንተ በኩል ወይም አንተም ጉዳዩን በቀጣታ ትከታተላለህና ይህንን የብሄር ጥቃት ነው እየተፈጸመ ያለው ብሎ ማለት የሚያስችል የሚያስተማምን ነገር ምንድን ነው? አሁን እንደ ገለችው በጎንደርም፣ በመቶም እንደ መነሻ ብንወስድ ጥቃት ሲፈጸም እየተሰማ የነበረው መፈክር መፈክር ማየት እንችላለን እና ሳሌ በትግራይ ተወላጆች ላይ የብሄር ጥቃት ነው ሚያስ ብለው በድምጽም ጭምር ስለ ትግራይ ብሔር እናጠፋለን ይውጡልን፣ እንገድላለን የሚል መፈክሮች ስላሉ ነው። አሁን እሱ ግጭት ብቻ አይደለም ብሔር ጥቃት የሚያስብለን በወልዲያም ብንሄድ ዝግጅት የተደረገበት ነው ይመስለው የኳስ እንዳንለው ኳሱ ከተጀመረ በውጤት ምክንያት ብጥብጥ ይኖር ይችላል። ይሄ ግን ከኳስ በፊት ኳሱን ሳይጀመር ኳስ ገና ሰዓታት እየቀረብ ነው ጥቃቶች እየተፈጸመ ያለው በሞትም የትግራይ ወላጆች ጥቃት ደረሰባቸው የሚባለው መፈክራቸውማ መውሰድ እንችላለን። ከዛ የጸጥታ ኃይሎች ናቸው የጸጥታ ኃይሎች ቁኖ እያዩ ነው ጥቃት እየተፈጸመ ያለው ሲሉም እንደገለጠውም የንን ተቋማት ከእንቅስቃሴ ምንም ግንኙነት የሌላቸው ሲቪል ከማህበረሰቡ ጋር ለዘመናት በሰላም የኖሩ ሰዎች የጥቃት ሰለባ እየሆኑ ነው። በጎንደርም፣ በመቱም፣ ትናንትም በወልዲያም የታየው ይሄ ነው። ለዚህ ምክንያት አለ። ህብረተሰቡ ይሁን የአጋር ድርጅቶች ናቸው የአጫ ድርጅቶች የሚባሉትም አሉታዊ የሆነ ህወሀትና የትግራይ ህዝብ አንድ ናቸው የሚል የተዛባ አመለካከት የፈጠረው የኢህአዴግ አምባገነናዊ አገዛዝ ወደ ትግራይ ህዝብ ማላከት አለ። ስለዚህ ይሄ በተለይ በትግራይ ተወላጆች ላይ ጥቃት የሚፈጠረው የትግራይ ህዝብና ህወሀት አንድ ናቸው ይባልና የሀደግን ያደረሰው ግስ አመጋኛዊ ባህሪ የተለያዩ እርምጃዎች የትግራይ ተወላጅ እንደ እንደፈጸመው መውሰድ አለ። በሰላይነት መጠርጠር አለ። ይሄ የስርዓቱ ሰለባ እየተደረገ ነው፣ በአጋጣሚ ሳይሆን በፕሮፓጋንዳም ጭምር። በሌላ በኩልም በሌሎችም ለምሳሌ በኦሮሚያና በሶማሊያ ያጋጥመው ተመሳሳይ ነው። ሶማሊያም ተፈናቅሏል፣ ኦሮሞም ተፈናቅሏል። እና ይሄ ነገር ወደ ብሄር ግጭቶች እየሄድ ነው በፖለቲካ ያለ ሀይሎች የእንቅስቃሴያቸው አማራጭ አድርገው የተጠቀሙበት ስለሆነ ነው። አቶ ስዩም እዚህ ጋር የምትለው ነገር አለ። አንደኛ አሁን አምዶም እንዳነሳው ሌሎች የህወሀትና የትግራይ ህዝብ አንድ ናቸው እያሉ ያንን እንደ መነሻ አድርገው ጥቃት እየፈጸሙ ነው ብሏል። በእርግጥ ይሄ ሀሳብ የማን ነው? የህወሀት የፖለቲካ ኢዲኦሎጂ አይደለም? የፖለቲካ አመለካከት አይደለም ወይ ህወሀት ክልል ላይ ትግራይ ዝልን ትግራይ ህዋት የለም ብሎ የሚለውን አጀንዳ የሚያራምደው ህወሀት ራሱ እኮ ነው እንጂ ሌላ ወገኖች አይደሉ። ይሄ እንግዲህ እን በአጭሩ ስንመለከት ነው መሰረታዊ ምክንያቱ። የዚህ የግጭቱ መሰረታዊ ምክንያቱ ምንድን ነው ብለን ግን ስንጠይቅ፣ አሁንም እዚሁ በህወሀት የፖለቲካ አይዲሎጂ እና አመለካከት ላይ የተመሰረተው መንግስታዊ ስርዓት ነው መነሻው። በብሄርተኝነት ላይ የተመሰረተው የፖለቲካ አመለካከት በዋናነት በሀገሪቱ ውስጥ እንደ ማንኛውም ሀገር ሀገር አኩሪ ታሪክ አላት። በቀድሞ ትላንት ላይ አኩሪ ታሪክ አላት፣ እንዲሁም አሳፋሪ ታሪክ አላት። ከአኩሪ ታሪክ ይልቅ አሳፋሪን ታሪክ ቂምና ጥላቻን የሚሰብት የፖለቲካ አመለካከት ላይ የተመሰረተ ፖለቲካ ኢዲዮሎጂ ዛሬ ላይ አብረን እያለን አንድ ሀገር ውስጥ እየኖር በአንድ ሥርዓት ስር እያለን ከአንድነታችን ይልቅ ልዩነታችን የሚሰብክ የፖለቲካ ፍርሃት ነው ያለን። ነገ ላይ የጋራ የሆነ ጣፋንታ የጋራ ዕድል የጋራ ተስፋ ያለን ህዝቦች ሆነንሳለን። ፍርሃትና ስጋት ነው የሚሰብከው። ይሄ አለመተማመንና ጥርጣሬ ፈጥሯል። ማህበረሰቡ መካከል የፍርሃትና ስጋት ስሜት ፈጥሯል። አክራሪ አመለካከት የተበዳይነት፣ የወገንተኝነት አመለካከት ሰርጾ እንዲገባ ያደርጋል። ይሄ አክራሪ አመለካከት ልክ እንደ ደረቅ ሳር አጋጣሚ ነው የሚጠብቀው። ትንሽ ጭረት ነው የሚጠብቀው። የተወሰነ ጭረት ስትከሰት ነገሩ ሁሉ ተቀይሮ ወደ አመት እውቀት እና ብጥብጥ ሁሉ ሊያደርስ መጨረሻዊ ነው ብለን ስንል እስከ የዘር ጥቃት ዘር ማጥፋት ነ ሊያደርስን የሚችል ነው። እና ስረ መሰረት ሄም ያለው ብለን ስንል እኔ ከሌለው የትግራይ ህዝብ የለም የሚለውን የፖለቲካ አጀንዳ የሚያራምደው ህወሓት። በእርግጥ አምዶምና የሱ ባልደረቦች እጅግ በጣም አደንቃቸው ማሰብራቸው ሰዎች ናቸው። ይህንን የፖለቲካ አመለካከት ከመታገል አንጻር ትልቅ ስራ እየሰሩ ነው ያለው። ሆኖም ግን አቋራጭ መመልከት የለባቸውም። ከዛ ይልቅ የችግሩ ስረ መሰረት እዚህ ውስጥ ነው ያለው። አረና ትግራይም ቢሆን ው በቅድሚያ ነገሮችን አይቶ የብሄር ግጭ ተፈጠረ ና ትግራይ ህዝብ ተገደለ ብሎ ከማለት ይልቅ ምክንያቱ ምንድን ነው? ለምንድን ነው ይሄ ነገር የተፈጠረው? ብሎ ማየት የሆነውን ብቻ ሳይሆን ያልሆኑንም ማየት። ለምሳሌ በአማራ ክልሎች በብዙ ሺህ የሚቆጠር የትግራይ ህዝብ ተወላጆ ና ነዋሪዎች አሉ። ኦሮሚያ ክልል ውስጥ በሚሊዮን የሚቆጠር አማራ ህዝብ አለ ና ይህ ሁሉ ህዝብ በሰላም እየኖረ በሰላም ወጥቶ እየገባ እያለ ግን ትልቅ ነገር ተደርጎ የሚወሰደው በነገደሌ ወይም አርሲ ነገሌ ወይም ደግሞ ሳምሆን የተከሰተው አንድ ግጭት ነው። ግን ሚሊዮኖች እኮ በሰላም አብረው እየኖሩ ነው። በተመሳሳይ እዚህም ኦሮሚያ ውስጥ ብዙ የትግራይ ተወላጆች አሉ፣ በሰላም እየኖሩ ነው። አማራ ክልል ውስጥ እንደዛው እየኖሩ ነው። ግን ግጭቶችን የማስፋት ይህምና ጥላቻን የመስፈክ ላይ የተመሰረተ የህወሓት የፖለቲካ አይዲሎጂ ነው። ነገሮችን አጋኖ ሁሉም ነገር ከብሄር ጋር አያይዞ ጥቅምንም፣ ጉዳቱንም፣ ግጭቱንም፣ ሰላሙንም በብሔር ልዩነት ና በብሄር ጋር አያይዞ የሚመለከተው እይታ ነው። መሰረታዊ ችግር የግጭቱን መነሻ ያ ነው እና ሁሉም ሰው እንደ ሰው እንደ ሀገር የጋራ ጉዳይ አለን፣ የጋራ ሀገር አለን እና በዛ ላይ ተግባብተ መኖር አለብን። ወደ አመለካከት መቀየር አለበት የሚመስለኝ ሁለታችሁም አቶ አንዶምም አቶ ስዩምም የጠቀሳችሁት ግጭቶች አሉ፣ ግጭቶች ተፈጽመዋል። የእለት ግጭቶች የሚነሱትም ወይም የሚቀሰቀሱበት ምክንያት እንደየአካባቢው ይለያያል። በአጠቃላይ ግን በሀገሪቱ እየተከሰቱ ላሉት ግጭቶችና ችግሮች ዋነኛ መንስኤ ገዢው ፓርቲ የሚከተለው የፖለቲካ ሪዕተ ዓለምና ለ26 ዓመታት የተራመደው የፖለቲካ አቋም ነው የሚል ሀሳብ ነው በአጠቃላይ የሰነዘራችሁት። ምክንያቱ የተለያየ ይሁን እንጂ ግን ግጭቱ እየተፈጠረ ነው። ሰዎች እየሞቱ ነው። እየተፈናቀሉ ነው። ለረጅም ጊዜ ለፍቶ ያፈሩትን ንብረት እያጡ ነው። የሚወጡት ዘገባዎች ይህንን ነው የሚያሳዩት። አስቀድሜ በጥያቄ ለማንሳት እንደሞከርኩትም ግጭቶች በተከሰተባቸው ቦታዎች ሁሉ በሂደት የሚገኙት መረጃዎች የሚያሳዩት የጉዳቱ ሰለባዎች የሚሆኑት ከሁሉም ብሔር የተወጣጡ ማህበረሰቦች ናቸው። ነገር ግን ከግጭቱ መንስኤና ከደረሰው ጉዳት ጎልቶ የሚሰማው ድምፅ የከሌ ብሔር በዚህ ቦታ ላይ ተጠቃ የሚለው ነውና ለምን ይሄ ድምፅ ጎልቶ ይሰማል የሚለውን ጥያቄ ላንሳ። አቶ አንዶ በቀጥታ ይህን ጥያቄ ለርሶ ልሰንዝር። ይህን ጥያቄ በቀጥታ አሁን ለእርሶ የሰነዘርኩበት ምክንያት ደግሞ በቅርቡ ሁለት በተከሰተው በወልዲያው ግጭት ቀድሞ የመጣው ይሄ ተጠቅቷል የሚልና እንደ እርስዎም በፌስቡክ ገጾት ላይ እንደው ባይሆን አስክሬን ስጡን የሚል መልእክት ጽፈው ነበርና፣ ከሁለት ቀን በኋላ ደግሞ ሲጣራ አስክሬን ስጡት ያሉት ሟች እዛ ወልዲያ አካባቢ የቀብር ስነ ስርዓቱ የተፈጸመ መሆኑ ተረጋግጧል። እና እንደው እንደ አንድ ኃላፊነት የሚሰማው ሰው ፌስቡክ ላይ የሚወጡትም ጽሁፎች እንደዚህ አይነት ሀሳብ ያላቸው ናቸው። እና ለምንድን ነው ይሄ ቀድሞ የሚሰማው? እስቲ አቶ አንዶም በዚህ ላይ ማብራሪያ ይስጡን። ግጭቶች ሲያጋጥሙ የብሔር ግጭት ነው ተብሎ የሚገለጽበት ምክንያት ሁሉም ግጭቶች አይደለም እንደዚያ ነው የሚባለው። እንቅስቃሴው አንድ ብሔር ላይ ትኩረት ያደረገ ሲሆን ነው እንደዚህ የሚባለው እንጂ ግጭቶች አሉ፣ አካባቢዎች ግጭቶች ይከፈታሉ። ግን ይሄ የብሔር ግጭት የሚባለውን አንድ ብሔር ላይ ትኩረት አድርጎ መፈክሮችም ከነ እንቅስቃሴዎችም ከነ ጉዳትም በተባለው ብሔር ጥቃት ሲደርስ ነው የብሔር ጥቃት የሚባለው። ዝም ብሎ የብሔር አጀንዳ ለማንሳት አይደለም። በተደጋጋሚ እንቅስቃሴው ከነ መፈክሩ ከነ ጥቃቱ አንድ ብሔር ላይ ትኩረት ያደረገ ስለሆነ ነው። የዚያው ጉዳት ስናይ እንዲያውም አሁን ሬሳም እየገባ ነው ተብሎ አሁን መንግሥት አልገለጸውም እንጂ ሁለት ሬሳ መቀሌ ገብተዋል የሚል በሁለቱ ይወራል። አቶ አንዶ ባለፈውም ከዚህ በፊትም ቃለ መልስ አድርገን ነበር፣ ከእርሶ ጋር ወራል የሚሉ መረጃዎችን ማሰራጨት ቀጥሎ ለሚመጣው ጥፋት ምክንያት አይሆንም ወይ? ያልተረጋገጠ ነገር ይዞ ለምስ አሁንም ደግሜ ይሄንን ጥያቄ ማነሳው። ለምሳሌ የተፈጠሩትን ግጭቶች አሁን ትኩረት አደረግንና ወልዲያ ላይ የተከሰተው እንደ ምሳሌ ያነሳን እንጂ በጣም በርካታ ናቸው። ከዚህ በፊት የተከሰቱት ነገሮች በኋላ ላይ ተጣርተው ሲመጡ የሚሞተውም ሰው፣ ንብረት የሚወድመውም፣ የሚቃጠለውም፣ የሚሰደደውም ሰው ከተለያየ ማህበረሰብ የወጣ ነው የሚሆነውና ይወራል የሚል መረጃ ማሰራጨቱ ቀጥሎ ለሚመጣው ጥፋት እሳት ማቀበል አይሆንም ወይ? አሁንም እንደገና እየደገሙት ነው ይወራል ብለው አሁን የባለፈውን የመቱን ልንገርሽ። እንደዚህ ስም ስማቸው ንገረን ብለሽ ነበር ባለፈው ቃለ መጠይቅ ስናደርግ አሁን የኦሮሚያ ኮሚኒኬሽንም በትግራይም ተጋሩ አይደሉም የሞቱት ተብሎ ነበር። ቆይቶ ግን የነገርየው ከተረጋጋ ግን አድራሻቸውም ስማቸውም ይታወቃል። አሁን መደበቅ አለ ይደበቃል፣ እንጂ ዝም ብሎ ከመሬት ተነስቶ አይደለም መረጃው የሚደርሰው ወይም የሚወራው እና ይሄ ነገር ሌላ ቀን በተወራ ነው። ውሸት አይደለም ለማለት ነው። ባለፈውም እንደዚህ አይነት ስማቸው ንገረን ብለሽኝ ነበረ። አንድ ሌላም ጥያቄ ሰንዝሬ ነበር። እሱን ወደ ኋላ ላይ እንመለሳለን። ምንድን ነው ጠባጫሪ የሆኑ ምክንያቶች ጎልቶ የሚሰማው ድምፅ ጉዳቱና የከሌ ብሄር ተጠቃ የሚለው ነው እንጂ ጠባጫሪ ምክንያቶች ደግሞ አሉ። እነዚህ ነገሮች የሚቀሰቅሱ የሚያነሳሱ ምክንያቶች አሉ። እነሱ ሲወገዙ አይሰሙም። ለምሳሌ አሁን አቶ አንዶምም እነዚህ እነዚህ ምክንያቶች አሉ። ለምሳሌ አላስፈላጊ ዘለፋና ስድድብ በመሀል ይመጣል ወይም ከየት እንደተነሳ እናቀውም ይላሉ። ከግጭቱ በኋላ የምናነጋግራቸው ሰዎች የሆነ ቦታ ላይ ተነሳ ይላሉ። ከዛ እንዴት ተነሳ፣ በምን ተነሳ፣ ማን ያመጣው የሚለው ነገር ተዳፍኖ ይቀራልና እንደዚህ አይነት ነገሮች በይፋ የሚወገዙበት መንገድ የለም ወይ? ወይም እንግዲህ ማህበራዊ ሚዲያ ላይ ትጽፋላችሁ፣ አቶ አንዶምም አቶ ስዩምም። እና እነዚህን ጠባጫሪ ምክንያቶችስ በይፋ ለምን አታወግዟቸውም? ምንድናቸው? ምክንያቶች ውስጥ እስቲ አቶ ስዩም፣ አንደኛ የችግሩ ስረ መሰረት የት ነው ብለን ስንል መለየት ያለብን ነገር አለ። አሁን ይህን ያህል ሰው ሞተ፣ የዚህ ብሄር ተወላጆች ተጎዱ፣ ተፈናቀሉ የሚለው ነገር አለ ለዚህ መፈናቀል ና ለዚህ ጉዳት መድረስ ምክንያት የሆነው ምንድን ነው መወገዝስ ያለበት የቱ ነው ብለን ስንል የብሄርተኝነት አመለካከት አለ ሁለተኛ ነገር ደግሞ በዛ ተቃራኒ የሆነው የእኩልነት አመለካከት አለ በእኩልነት መርህ ላይ የተመሰረተ አመለካከትና እነዚህ ሁለቱ ነገሮች በንጽጽር ብንመለከታቸው የችግሩን መንስኤ በግልጽ ለማሳየት ይረዳናል ብሄርተኝነት ላይ የተመሰረተ የፖለቲካ አመለካከት አሁን የኢህአዴግም መንግስት በዋናነት የህዋሀት ኢህአዴግ የሚያራምደው የፖለቲካ አመለካከት በምን እሳቤ ላይ የተመሰረተ ነው? አንደኛ ወገንተኝነት ላይ የተመሰረተ ነው። የብሄርተኝነት እሳቤ በባህሪው ወገንተኝነት የሚንጸባረቅበት ነው። ሁለተኛ የተበዳይነት ስሜት በውስጡ በግልጽ የሚታይ ነው። ተበድ ያለው ተጨቁኝ ያለው ከሌሎች በተለየ በደልና ጉዳት ደርሶብኛል የሚል እሳቤ ላይ የተመሰረተ አመለካከት ነው። ሶስተኛ ነገር ይህ ብሄርተኝነት ስሜት ለራስ ብሄር ከማሰብ ከወገንትነቱም እና ተበድያለሁ ብሎ ከማሰቡ በተጨማሪ በውስጡ ሌላ ምን ይዟል? ጥላቻና የጠላትነት ስሜት አለው። ብሔርተኝነት ወይም ብሔርተኛ የሚለው ቃል ትርጉም በራሱ የራሱን ብሔር ከሌሎች አብልጦ የሚወድ እና ለሌሎች ብሔሮች ጥላቻ የሚያሳ ይሄ የ መገበ ቃላት እጁ ነው የቃሉ ራሱ የደርስምነት እና በእነዚህ እንግዲህ በሶስት አሉታዊ የሆነ ተጽዕኖ በሚፈጥሩ ውሳቤዎች ላይ የተመሰረተ የፖለቲካ ስርዓት ነው። አሁን በሀገሪቱ ለሚታየው ችግር መሰረቱ በተቃራኒው ምን መሆን አለበት ብለን ነው የምንለው እኛ። እኔ በግሌ ፖለቲካ ስርዓቱ በእኩልነት መርህ ላይ የተመሰረተ መሆን አለበት። በእኩልነት መርህ ላይ የተመሰረተ ከሆነ ለምሳሌው ምንድን ነው የሚለው? ሁሉም ሰው እንደ ሰው፣ እንደ አንድ ሀገር ዜጋ እኩልነት፣ እኩል ነፃነት፣ እኩል ተጠቃሚነት ይገባዋል ብሎ ነው መነሻ የሚያደርገው። በዚህ መሰረት ሁሉም ሰው እኩልነት መድሀንጻ ስትመለከቸው በሌሎች ላይ የደረሰ በደል ወይም ጥቅም በራስሽ ልክ ነው የምትመለከቸው። ስለዚህ በሌሎች ላይ በጎ ነገር ሲደርስ ለሁላችንም በጎ ነው ብለሽ ታስቢያለሽ። በሌሎች ላይ መጥፎ ነገር ሲደርስ ለሁላችንም መጥፎ ነው፣ ለሁላችንም አይበጅም ብለን እናወግዘዋለን ያንን ነገር። እኔ በየትኛውም ብሔር የትኛውም አገር በኢትዮጵያ ውስጥ ብቻ አይደለም፣ በየትኛውም የዓለም ክፍል ሰው በሰውነቱ በሆነው በብሔሩ ሆኖ በተገኘው ነገር ጥቃት የሚፈጸምበት አወግዛለሁ። መፈጸሙ የለበትም ብያለሁ። የብሔርተኝነት አመለካከት ግን ምንድን ነው? ቅድም በጠቀስኳቸው በወገንተኝነት የተበዳይነት ና የጠላትነት መንፈስ ላይ ተመሰረተ የፖለቲካ አካሄድ እንደመሆኑ አመለካከቱ በራሱ ነገሮችን ሁሉ ከራስ ጥቅም አንጻር፣ ጉዳትንም ከራስ አንጻር የመመልከት ሌሎች መልካም ጎኖች በሙሉ ተረስተው ይወጣሉ። በራስ ላይ የደረሰ በደል ከምንም በላይ ተጋኖ ሲቀርብ፣ በሌሎች ላይ የደረሰው በደል ደግሞ ቁጥር ብቻ ሆኖ ይቀራል። ሰው እንደ ሰው በሰብአዊነት በእኩልነት፣ ሁሉም ሰው እኩል መብት፣ ነጻነት ይገባዋል ብሎ በማሰብ በእኩልነት መርህ የምትመለከት ከሆነ ሌሎች ላይ የደረሰው በደል አንቺ ላይ እንደደረሰ አርገሽ ስለምታስቢ ያን ነገር ታወግዣለሽ። ያን ነገር እንዲቆም የተቻለሽን ሁሉ ጥረት ታደረጊያለሽ። ሆኖም ግን ብሔር አመለካከት ችግሩ ምንድን ነው? በሌሎች ብሔር ተወላጆች ላይ የደረሰን በደል ከቁጥር አንዘልም። አቶ አንዶ፣ በእናንተ በኩል እንግዲህ በአረናም በግልም እንደዚህ አይነት አደጋዎች ሲፈጠሩ አጠቃላይ ሁኔታዎቹን ለምንድነው ማታወግዟቸው? ቅድም ከአቶ ስዩምን እድል ከመስጠቴ በፊት እንደሰነዘርኩት የግጭቶቹም እኮ መነሻዎች አሉ። ለምሳሌ አላስፈላጊ ስድድብ፣ ዘለፋ፣ በጣም ውረፋ፣ እንደዚህ አይነት ነገሮችም አሉ። ከግጭቱ በፊት የሚመጡ ምክንያቶች አሉና ጠቅልሎ አንድ ላይ ለምን አይወገዝም? ትልቁ ጉዳቱ ሰለባው አይረሳም ወይ? በዚህ ውስጥ እንደዚህ አይነት ግጭቶች ሲያጋጥሙ መነሻው ምክንያት መወገዝ አለበት የሚለው ትክክል ነው ግን እዚህ ላይ ከሁሉም አቅጣጫ ነው የሚመጣ ለዚህ ላለፈ ይሄ መወገዝ አለበት በዚህ ላይ መሰራት እንዳለበት አያጠያይቅም ይሁን እንጂ እዚህ ላይ ወደ ጥቃት ሲመጣ ዝግጅት ይደረግበታል እኮ አሁን ጥቃት በመፈጸም አንዱ አካል ዝግጅት ያደርግበታል እንዲህ ስለተተዳደበ ሰቀላት በተናገር አይደለም በተተዳደብ አይደለም አመራሮቹ ድርጅቶቹ እጅ አላቸው ስለዚህ የብሄር ግጭት እንደ ፖለቲካዊ ተቃውሞ እንደ መንግስታትም፣ እንደ የክልል መንግስታትም፣ እንደ ድርጅቱ ተቃውሞውን የመግለጫ ምክንያት ነው እየሆነ ያለው። እና መቃወም ያለብን ተራ መስተዳደር አይደለም ከኋላው እየገፋ ያለው እያደራጀ ያለው አካል መኮነን ያለበት ይህን መወገዝ ያለበት ሲም እንደገለጸው ይህ ነገር ህወሓት የትግራይ ህዝብና ህወሓት አንድ ናቸው እያለ በህወሓት የሚሰጡ ምጽፋቶች ወደ ትግራይ ህዝብ እንዲጠቃለን ይፈልጋል በተቃራኒው ተቃውሞ የሚዳነው ኃይሎችም የህወሓት ፕሮፓጋንዳ ከንዳ ይደግማሉ። ይሄ ከሁለት ወገን የሚመጣ ፕሮፓጋንዳ ትግራይ ህዝብ ለምሳሌ እንዲጠቃ መነሻ ይሆናል። ስለዚህ ሌላ ማለት በኢህአዴግ ፓርቲዎች ልዩነት ሲፈጠር ሰለባ የሚደረገው የትግራይ ህዝብ ነው። በቤንሻንጉልና በአዴን አንድ ነገር ሲፈጠር ሰለባ የሚሆኑት የአማራ ተወላጆች ናቸው። ስለዚህ በዚህ ጉዳይ ላይ ከሁለት ወገን የሚንቀሰቀስ ፕሮፓጋንዳ የሚመዛ ፕሮፓጋንዳ ነው አለበት። አሁን አብዛኛው ሰው የብሔር ፖለቲካ ብቻ የፈጠረው ያስመስለዋል። አይደለም። በሀገራችን ዲሞክራሲያዊ ስርዓት የሌለን ነው። ዲሞክራሲ የሌለ ሁሉ ነገር የህግልና የለም፣ ነጻ ሚዲያ የለም፣ ምርጫ የለም። መጽሀፈና ዲሞክራሲ ፍትሀዊ የሆነ ምርጫ የለም። ብአዴን፣ ሕወሓት፣ ኦህዴድ ይህ ውክልና የላቸው በራሳቸው መተፈልሰል ዘርሰው ነው እየወሰዱ ያሉት እና ፊት ሊወክሉ አይችሉም፣ እነዚህ አምባገነን ገዢዎች። ስለዚህ መታየት ያለበት ለምን አላማ ነው እንደዋል ያለው ሁሉም ፖለቲካዊ ስርስ ለማግኘት የብሔር ቅስቀሳ ያደርጋል። የሆነ ነው በዋናነት መኮነን ያለበት ሁላችንም መታገል ያለብን። እንደ አረናም እንደ መድረክም ተመሳሳይ ግፎች ሲፈጸሙ ኮንነናል። የእነዚህ ሁሉ ችግር ዲሞክራሲያዊ ስርዓት የለንም። ልዩነቱን የሚያሳስብ ምህዳር የለም። ብሔር በራሱ ችግር ሊሆን አይችልም። በብሔር ብቻ ስለ ብሔሩ ጥቅም ከታገለ ሌላውን ይታገላል። ይሄ አይደለም ዋነኛው ችግሩ። በሀገራችን የእኩል ተጠቃሚነት የለም፣ ልማት የለም፣ ዲሞክራሲ የለም፣ ፍትህ የለም። ስለዚህ በእጅም ያገኘው ቀላሉ የፖለቲካ መሳሪያ ዊ ተደረጋለው የብሔር ነው። ብሔር ለብሔር ያጋጩ መቀስቀስ ነው። በዚህ አደጋ ሊያደረሰን ያለው እና ይሄንም መታየት ያለበት ብሔር ፖለቲካ ማራመድ የሚለው እንደገና ሌላ ሰፊ ውይይት የሚጠይቅ ነው። እኛ ውይይታችንን ሰዓት ስለሚገድበን ወደ ማጠቃለሉ እንሂድና በስፋት ከሌላ ሰዎች ጋር ውይይት ይዘንበት የምንመለስ ይሆናል። አሁን ግን ውይይታችንን ማጠቃለል ስላለብን ነው በዚሁም ውስጥ ግን አሁን እናንተ በምትነጋገሩት ውስጥ ጉዳት የሚደርስባቸው ህዝቦች አሉ። አሁንም ድረስ የዚህ ጉዳት ሰለባ የሆኑ የተፈናቀሉ፣ ንብረታቸውን ያጡ፣ የሚወዷቸውን ሰዎች የቀበሩ ሰዎች ህዝቦች አሉ። በኢትዮጵያ አገር ውስጥ ያሉ የተለያዩ ህዝቦች አሉ። እነዛ ሰዎች የጉዳቱ ሰለባዎች ናቸው። ይሄ ነገር እንዳይቀጥል፣ ሰዎች አብሮ መኖራቸውን እንዳይታወቅባቸው በሰላም ወጥተው መግባት እንዲችሉ በተለይ ደግሞ ጎረቤት ለጎረቤት ትልቁን የሚያስተሳስረው የኢትዮጵያን ህዝብ አንዱ ጎረቤት ለጎረቤት ተከባብሮ መኖሩ ነው እና ያንን አብሮነቱን ይሄ ፖለቲካው እንዳያበላሽበትና ወደፊት ሌሎች ሰዎች የዚህ ጉዳት ሰለባ እንዳይሆኑ እንደው በየግላችሁ አጫጭር ጊዜ መፍትሄ የምትሉት ነገር ምንድን ነው? አቶ ስዩም፣ እኔ በዋናነት ይሄ ስር ነቀል ለውጥ ለማምጣት ከተፈለገ ይሄ በወገንተኝነት ተበዳይነት እና ጥላቻ ላይ የተመሰረተ የፖለቲካ ስርዓት መወገድ አለበት ነው። እሱ ነው መፍትሄ ሊሆን የምችለው እሱ ነው የችግራችንን ይሄ ብሔር ለብሔር ግጭትን መሰረት እየሆነብን ያለው ያ እንዳለ ሆኖ አሁን ቅድም ላልሽው እንደው የተጎዱ ሰዎች አሉና ህይወታቸው ላይ ጥቁር ጠባሳ ያሳረፈባቸው ሰዎች አሉ ስንል የእነሱን መከራና ስቃይ ለመረዳት እንደ ሰው ማሰብ ይሆናል። እንደ ሰው ስናስብ ይህ ሁሉ ሺህ ህዝብ መፈናቀልና መሞት አይደለም። የአንድ ሰው ሞት ብቻ በራሱ በቂ ነው። በራሳችን ችግር እኛ ላይ ቢደርስስ ብለን እንደ ሰው በሰብአዊነት ስናስብ መከራ ስቃዩ፣ ጉዳቱ ይሰማናል እና ያን ስቃይ ማንም ሰው ላይ አይድረስ ብለን እናስባለን። ስለዚህ በሌሎች ላይ የደረሰው ስቃይ በራሳችን ልክ እንመልከት፣ በሰውነት እናስብ፣ ለሰብአዊ መብትና ክብር ቦታ እንስጥ። በዛ ልክ ስናስብ ማንኛውም አይነት እንደዚህ ያለ ጥፋት እናወግዛለን፣ እሱም እንዲቆም ጥረት እናደርጋለን። እኔ ላይ በደል ስደርስ ብት ያዙ ልቀቁኝ ማለት በሌሎች ዘንድ ጥላቻን እንደመስበክ ነው። የራስን ጥቅም አጋን ነው ማቅረብ፣ የራስን ጉዳት አጋን ነው ማቅረብ፣ የሌላውን ጉዳት አለመረዳት፣ የሌላውን ጥቅምና በጎ ነገር አለማድመቅ ጥላቻን የመስበክ ያህል ነው። አቶ አንዶም፣ አሁን ችግሩ ታም የሆነው የብሔር ግጭት አሸናፊና ተሸናፊ የለበት በብሔር ምክንያት ግጭት ከተፈጠረ በአቆሚያውም ከባድ ነው። ጥፋቱም ከባድ ነው። አሸናፊም ተሸናፊም የሌላ ግጭቶች አይኖርም እና በላቅ የሆነ የህብረተሰብ መሰናቀል፣ ሞት፣ መቁሰል፣ የንብረት መውደም ያጋጥማል። ስለዚህ ይሄ ነገር መቆም አለበት። ማንኛውም ሰው በጥፋቱ መጠየቅ አለበት፣ በብሔር ብቻ መጠቃት አለበትም። የዚህ ምክንያት ኢህአዴግ የሚከተለው እንደ ህወሓትም የትግራይ ህዝብ ብዬ አድርጎ እንደ ብአዴንም የአማራ ህዝብ ብዬ አድርጎ ኦህዴድም እንደዛ ከማሰብ ይልቅ ኢትዮጵያውያን በጋራ ዲሞክራሲያዊ ስርዓት ገንብተን እኩል ተጠቃሚነት ሰፍኖ ዲሞክራሲያዊ የሆነ ስርዓት የምንገነባበት አብረን መታገል አለብን ኢህአዴግ ውጪ እንደዚህ አይነት ኢህአዴግነት ጠየቃለበት ሌላ አካልም ወደዚህ አይነት እንቅስቃሴ የብሔር ስጅት ቅስቀሳ የሚያደርግ ማንኛውም ኃይል ተጠያቂ የሚሆንበት አሰራር መፈለግ አለበት። የኢትዮጵያ ህዝብ በውጭ ያለውም ውስጥ ያለውም ምክንያቱም ይሄ ነገር መቆም አለበት። አንድ ቦታ ላይ ካልቆመ የባሰ ጥፋት ሊያመጣ ይችላል እና ሌሎች ኢትዮጵያውያን ሁሉም ኢትዮጵያውያን በአንድ ላይ እንደ ዜጋ እኩል ሳይተው በችሎታቸው በአቅማቸው፣ በፍላጎታቸው የሚኖርባት ኢትዮጵያ መፍጠር አለብን። ለብሔር ከመጋጨት ፖለቲካ ራሳቸውን ያላቁ ይገባል። ይሁን በአገር ውስጥ ያለው ጽንፈኛ ኃይሎችም ከተግባራቸው መቆጠብ አለባቸው። ስለዚህ ይሄ ነገር አንድም ኃይልም ሁሉም ብሔሮች ላይ ይደርሳል። በውጭ ያሉ ጽንፈኛ ኃይሎችም ይሄ ነገር የራሳቸውን ተጠያቂ የሚያደርጋቸውና ኃላፊነትም ሊሰማቸው ይገባል፣ የሚል መልእክት ነው ያለኝ። የኢትዮጵያ ህዝብም እንደዚህ አይነት ወደ ብሄር ጥፋት እኔ አዝማሚያዎች እና ፖለቲካ ሀይሎች ማውገዝ አለበት የምል አሰራለኝ። እሺ፣ ሁለታችሁንም አመሰግናለሁ። እንግዲህ አቶ አንዶም ወደ ሌሎች የማውገዝ ነገር ነው የተሸጋገርከው። በግልና በቡድንስ እናንተስ በመጻፍ መረጃዎችን በጣም በፍጥነት ቀድሞ በማሰራጨት ጉዳዮቹ ተጣርተው አንድ ቦታ ላይ ሳይደርሱ ማህበራዊ ሚዲያ ላይ መጻፍ የመሳሰሉት ነገሮችስ እነዚህ ጉዳዮችስ ሊታዩ አይገባቸውም። ማንኛውም በማህበራዊ ሚዲያ እንጽፍም የሚንቀሳቀስ ሰውም ከዚህ ተለይቶ አይታይም እና እንደዚህ አይነት ነገሮች ሲያጋጥሙ መታረም እና መስተካከል አለባቸው የሚል ሀሳብ አለ። ያዛ ላይ ይጠቃልላሉ ጊዜ ስላሰብኩ ነው። ሁለታችሁ በውይይቱ ላይ ተገኝታችሁ ሀሳባችሁን ስላካፈላችሁ በጣም እናመሰግናለን። ይህ ጉዳይ ግን እንዲሁ በዚሁ ውይይት መቆም ያለበት አይመስለንም እና እስቲ ሌሎችንም ተሳታፊዎች ደግሞ ጨምረን በስፋት እንደው አንድ መቋጫ የሚበጅለት ውይይት ቢሆን እና ይሄ ነገር በተለይ በህዝቦች መካከል የሚደረጉ ግጭቶች የእርስ በርስ ግጭቶች መቆም እንዳለባቸው የሁሉም ሰው እምነት ነው። ና በስፋት ተመልሰን ይህንን ውይይት እንቀጥልበታለን። ሌሎች ሰዎችን ለውይይትም ጭምር ጋብዘን ለዛሬው ሁለታችሁንም በጣም አመሰግናለሁ። वर काम सर